ሁለት በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሚያዝያ 25 2013 ዓ ም ዝግጅታችን ጀመረ። ዛሬ የዓለም የፕሬስ ነጻነት ቀን በመላው ዓለም እየተከበረ ይገኛል። ሰፋ ያለ ዘገባ ይዘናል። በድሬዳዋ ከተማ በከፍተኛ ዝናብ ምክንያት የደረሰውን ጉዳት የሚዳስስ ዘገባም አለን። ኮቪድ-19 በህንድ ላይ እያደረሰ ያለው ጫናን በተመለከተም ዘገባ አሰናድተናል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ሲሆን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ይታዬ ነኝ። የዓለም የፕሬስ ነጻነት ቀን በዛሬው ዕለት እየተከበረ ነው። የአፍሪካ ቀንዷ ሀገር ሶማሊያ ወደ ምርጫ እያመራች ባለችበት በዚህ ወቅት በአፍሪካ የፕሬስ ነጻነት ይዞታ ያቺ ሀገር የመጨረሻ ደረጃ ላይ እንደምትገኝ የፕሬስ መብት ተሟጋቾች ተናግረዋል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ እናቀርብበታለን። ዕለቱን ምክንያት በማድረግ የዩናይትድ ስቴትስ ግሎባል ሚዲያ ዩኤስኤጂኤም ተጠባባቂ ዋና ስራ አስፈጻሚ ኬሉቻው ባወጡት መግለጫ አምባገነን መንግስታት ስልጣናቸው ላይ ለመቆየት የዩኤስኤጂኤም የስርጭት መረቦችንና ሌሎችንም ነጻ የዜና ማሰራጫዎችን በአሳሳቢ ሁኔታ እያፈኑ ናቸው ብለዋል። ጋዜጠኞችና ቤተሰቦቻቸው ላይ የሚደርሱት ስጋቶች ተባብሰዋል። ባለፈው የአውሮፓውያን 2020 ዓ ም በዓለም ዙሪያ ለእስር የተዳረጉ ጋዜጠኞች ቁጥር ከምንጊዜውም ከፍተኛ እንደነበረ አያይዘው ገልጸዋል የዚህ የዘንድሮ 2021 ዓ ም ይዞታም ተስፋ የሚሰጥ እንዳልሆነ የጠቀሱት የዩኤስኤጂኤም ተጠባባቂ ስራ አስፈጻሚ ኬሉ ቻው በነጻ ፕሬስ ላይ መንግስታት የሚያደርጉትን ጣልቃ ገብነት በዩናይትድ ስቴትስም ጭምር ነቅተን መጠባበቃችንን መቀጠል አለብን ብለዋል። በነገ ስርጭታችን በመልእክታቸው ዙሪያ በዝርዝር እንመለስበታለን። የአፍሪካ ሀገሮች መላዋና ህጉሪቱን በብርቱ ሊጎዳ ከሚችል ዳግም ሌላ ዙር የኮቪድ-19 ስርጭት ለመከላከል በሚያደርጉት ዘመቻ በንቃት እንዲከታተሉ የዓለም የጤና ድርጅት አሳሰበ። ሊሳ ሽላይን ለአሜሪካ ድምፅ ከጄኔቫ ያጠናቀረችውን ዘገባ አሉላ ከበደ ያቀርበዋል። በአፍሪቃ እስካሁን ቁጥሩ ከ4.5 ሚሊዮን በላይ የሚሆን ሰው ለኮቪድ-19 መጋለጡን እንዲሁም ከ120 ሺህ በላይ ሰው በዚህ ወረርሽኝ ሳቢያ ለህልፈት መዳረጉን አገሮቹ ይፋ ያደረጓቸው መረጃዎች አመለክታሉ። የዓለም ጤና ድርጅት የአፍሪቃ ፕሮግራሞች ዲሬክተር ማትሺዲሶ ሞቲ እንዳስረዱት ለብዙዎች ህይወት መጥፋት ምክንያት የሆነው ቫይረስ በአህጉሪቱ በአጠቃላይ ደረጃ ሲታይ በጥድፊያ የመዛመቱ አዝማሚያ ዝግ ማለት መቀጠሉን የቅርብ ጊዜያት ተዋዞች ይጠቁማሉ። መልካም የሚመስለውን ዜና አበረታችነት ቢቀበሉም ታዲያ በ13 አገሮች ውስጥ ግን የወረርሽኙ ስርጭት እየጨመረ መምጣቱን በመጥቀስ ሞየቲ አስጠንቅቀዋል። ዊ ካኖት ቢ ላውድ ኢንቱ ፎልስ ሴንስ ኦፍ ሴኩሪቲ ኤዝ በአህጉሪቱ የሚታየው የኮቪድ-19 ተጋላጮች ቁጥር በአንጻራዊ ሁኔታ የተረጋጋ መስሎ በመታየቱ ብቻ ኋላ ላይ ዘልቅ የሚችል ከንቱ የደህንነት ስሜትን ልናሳድር አይገባም። በህንድ የታየውን የመሰለ ሁለተኛ ዙር የኮቪድ-19 ማዕበል ያስከተለው ውድመትና የሟቾች ቁጥር እንዲሁም በሌሎች የዓለም አካባቢዎች የሚታየው የስርጭቱ መጨመር ወረርሽኙ በአፍሪካም ዳግም ሊያንሰራራ የመቻሉ ብርቱ አደጋ አመላካቾች ናቸው። ወረርሽኙን የጥድፊያ መዛመት የሚያቀጣጥሉት አደገኛ ሁኔታዎች እዚህ አፍሪካ ውስጥም አሉ። በሌላ በኩል አገሮች ቀደም ሲል ይከተሏቸው የነበሩ የመከላከያ እርምጃዎችን እያላሉ መሆናቸውን የተናገሩት ሞየቲ፣ ወረርሽኙን በብዛት በማሰራጨት የሚታወቁ ሰዎች በብዛት የሚሰባሰቡባቸው እንቅስቃሴዎችና የሕዝብ ንቅናቄዎች በጣም እየጨመሩ መሆናቸውንም አመልክተዋል። ሞየቴ ያክለውም ገሚስ ያህሉ የቫይረሱን በከፍተኛ ደረጃ መዛመት የሚያስከትሉ የኮቪድ-19 ማዕበሎች የሚቀሰቅሱባቸው አዝማሚያዎች እንደሚገጥሟቸው የተተነበየበትን ጨምሮ የዓለም ጤና ድርጅት በ46 የአፍሪካ አገሮች ያደረገውን ግምገማም አስታውሰዋል። የአፍሪቃ አገሮች በህንድ እየሆነ ካለው አሳዛኝ ሁኔታ ትምህርት መቅሰምና ብርቱ ጥንቃቄም ማድረግ አለባቸው ባይናቸው። ቁጥራቸው የበዛ ሃይማኖታዊ ስብሰባዎችና አዳዲስ ራሳቸውን የቀየሩ የቫይረሱ ዝርያዎች በስፋት መሰራጨት በመላዋ ህንድ ለተዘገበው ከፍተኛ ቁጥር ያለው ሕዝብ ለኮቪድ-19 መጋለጥና ህልፈት ምክንያት መሆኑንም ሞይቲ አጽንዖት ሰጥተው አብራርተዋል። አሉላ ከበደን ለዘገባው አመሰግናለሁ። ዛሬ ሰኞ ህንድ ውስጥ ሶስት መቶ ስልሳ ስምንት ሺህ አንድ መቶ አርባ ሰባት አዲስ የኮሮና ቫይረስ ተያዦች መመዝገባቸው ተገልጿል። የቀኑ ከ300 ሺህ በላይ አዲስ የቫይረሱ ተጋላጮች ሲገኙም ዛሬ 12ተኛው አከታታይ ቀን መሆኑ ነው። ከዓለም የሚበዛው የኮቪድ-19 ክትባት የሚያመርተው በሴረም ኢንስቲትዩት የተባለው የመድኃኒት አምራች ተቋም የሚገኘው ህንድ ውስጥ ሆኖ ሳለ ከ1.3 ቢሊዮኑ ህዝቧ ውስጥ የተከተበው ሁለት ከመቶ ብቻ መሆኑ ታውቋል። የተቋሙ ዋና ሥራ አስፈጻሚ አዳር ፑንዋላ ለእንግሊዙ ሰንደይ ታይምስ ጋዜጣ በሰጡት ቃል ወረርሽኙ በዚህ ደረጃ ከባድ እንደሚሆን እግዚአብሔርም ራሱም ሊተነበየው የቻለ አይመስለኝም ብለዋል። የአርባ አመቱ ቢሊዮኔር ከበርቴ የተቋሙ ስራ አስፈጻሚ በቃለ መጠይቁ በተናገሩት ጉዳይ ከባድ ነቀፋ ከቀረበባቸው በኋላ የክትባቱን ዋጋ እንቀንሳለን ብለዋል። ያ ሲሆን ሀገሮች ተጨማሪ ክትባት እንዲያገኙና ብዙ ህይወት እንዲያተርፉ ያስችላልና ብለዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ጽህፈት ቤት ሹም ሮን ክላይን ለሲቢኤስ ቴሌቪዥን በሰጡት ቃል ለህንድ በጥድፊያ እርዳታ እየላክን ነው ብለዋል። ዩናይትድ ስቴትስ ያን እያደረገችም ቫይረሱ እንዳይስፋፋ ለመከላከል እርምጃዎች በመውሰድ ላይ መሆኗንም ጨምረው አስረድተዋል። ዩናይትድ ስቴትስ ከነገ ማክሰኞ ጀምሮ ከህንድ በረራዎች እንደማታስገባ ባለፈው አርብ ዋይት ሃውስ እንዳስታወቀ የሚዘነጋ አይደለም። ይህ በዚህ እንዳለ አውስትሬሊያ ከህንድ በረራ እንዳይገባ ከልክላለች። ወደ ህንድ ተጉዘው ሲመለሱ የሚገኙ አውስትሬሊያውያን በገንዘብና በእስራት ሊቀጡ እንደሚችሉም ተገልጿል። ኢንዶኔዥያ በበኩሏ ሁለት የተቀየሩ የኮሮና ቫይረስ ዝርያዎች ሀገሯ እንደገቡባት አስታውቃለች። አንደኛው ከደቡብ አፍሪቃ፣ ሌላው ከህንድ እንደሆነ ነው የገለጸችው። ይህንኑ ተከትሎ የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ ተጓዦች ወደ ኢንዶኔዥያ ከመሄድ እንዲቆጠቡ መክሯል። የኮቪድ መከላከያ ክትባት የወሰዱም ቢሆኑ በልውጦቹ ቫይረሶች ሊያዙና ሊያዛምቱ እንደሚችሉ ነው ሲዲሲ ያሳሰበው። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርባል። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት በግጭት ቀጣናዎች ያሉ የጤና ሰራተኞች የደህንነት ጥበቃ እንዲደረግላቸውና ጥቃት የሚያደርሱም በተጠያቂነት እንዲያዙ ከአምስት ዓመታት በፊት የመጀመሪያውን ውሳኔ ማሳለፉ ይታወሳል። ይሁንና ባለፉት ዓመታት ውስጥ በጤና ሰራተኞች፣ በቁስለኞችና በህመምተኞች ላይ የሚፈጸመው ግድያና አካላዊ ጥቃት እንደቀጠለ መሆኑ ተገልጸዋል። የቀይ መስቀል ዓለም አቀፍ ኮሚቴ ዛሬ ሰኞ ባወጣው መግለጫ ውሳኔው ከተላለፈ ወዲህ በሀገሮች የጤና ስርዓቶች ላይ በተፈጸሙ በሺዎች የተቆጠሩ ጥቃቶች ጤና ሰራተኞችና ታካሚዎቻቸው ለስቃይ ተዳርገዋል ብሏል። አያይዞም መግለጫው የሕክምና ተቋማት እና የሕሙማን ማጓጓዣ ተሽከርካሪዎች ላይ ዝርፊያና ውድመት ተፈጽሟል ብሏል። የክትባት መርሃ ግብሮችን ጨምሮ የህዝብ ጤና አገልግሎቶች ላይ ጥቃት መድረሱንም ነው ያመለከተው። እንደ አውሮፓውያን አቆጣጠር ከ2016 እስከ 2020 በነበሩት ዓመታት በ33 ሀገሮች ውስጥ በአማካይ 3780 ጥቃቶች እንደደረሱ የገለጸው ቀይ መስቀል ከዚህ ውስጥ ሁለት ሦስተኛው የደረሰው አፍሪካና መካከለኛው ምስራቅ ውስጥ እንደሆነ ጠቅሷል። ኮቪድ-19 ጥቃቶቹን ጋብ እንዳላደረገ የገለጸው ቀይ መስቀል ባለፈው ዓመት ከየካቲት እስከ ሐምሌ በነበሩት ወራት ውስጥ በጤና ሰራተኞች፣ በታካሚዎችና በጸረ ኮቪድ-19 ተቋማት ላይ 611 የኃይል ጥቃቶች መፈጸማቸውንና ይህም ለወትሮ በአማካይ ይደርስ ከነበረው በ50 ከመቶ የበለጠ መሆኑን አስታውቋል። አይሲአርሲ በግጭትና አጣዳፊ ሁኔታዎች ወቅት ደህንነቱ የተጠበቀ የጤና አገልግሎት ተደራሽ እንዲሆን የጤና ጥበቃና ተያያዥ አደጋዎች መርሃ ግብር ኃላፊው ማሲዥ ፓልኮውስኪ በጉዳዩ ላይ አስተያየታቸውን ሰጥተውበታል። የጤና ሰራተኞችንና የታካሚዎች ደህንነትን ለማረጋገጥ በፖለቲካ መሪዎች ዘንድ ፈቃደኝነቱም ሆነ ቀውሶች እንደሚከሰቱ ገምቶ የመዘጋጀቱ ጉዳይ ጉድለት እንዳለበት ነው ያመለከቱት። ጫጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከጂ ሰባት አባል ሀገሮች አቻዎቻቸው ጋር ለመነጋገር ወደ ለንደን ተጉዘዋል። ለሶስት ቀናት በሚካሄደው መደበኛ ስብሰባና ከጉባኤው ውጭም በሚካሄዱ ውይይቶች ከሚነጋገሩባቸው ጉዳዮች መካከል የኮቪድ-19 ወረርሽኝ፣ ሩሲያና ቻይናን የሚመለከቱ እንደሚገኙበት ነው የሚጠበቀው። የውጭ ጉዳይ ሚኒስትሮቹ ዛሬ ማታ ራት ላይ በሚያካሂዱት ውይይት በቅርብ ዓመታት የኒውክሌር መርሃ ግብሮቻቸው የድርድር ትኩረቶች ሆነው የከረሙት ሁለት ሀገሮች ኢራንና ሰሜን ኮሪያን አንስተው እንደሚነጋገሩ ታውቋል። ዛሬ ከውጭ ጉዳይ ሚኒስትር ብሊንከን ጋር የተገናኙት የደቡብ ኮሪያ የውጭ ጉዳይ ሚኒስትር ቹንግ ኢው ዮንግ በሰጡት ቃል ዩናይትድ ስቴትስ ሰሜን ኮሪያን የሚመለከተውን ፖሊሲዋን መገምገሟን ተከትሎ በጉዳዩ ዙሪያ ከሀገራችሁ ጋር በጥልቅ የሚዳስሰው ውይይት ለማድረግ እድል በማግኘታችን እናመሰግናለን ብለዋል። የባይደን አስተዳደር ባለፈው አርብ በሰጠው መግለጫ ሰሜን ኮሪያን አስመልክቶ ከድብቋ ኮሚኒስት ሀገር ጋር ለመነጋገር በሩን ክፍት ያደረገ ስትራቴጂ እንደሚከተል ማስታወቁ ይታወሳል። ከጃፓኑ አቻቸው ቶሲሚቶ ሞቴጊ ጋርም የተወያዩት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ብሊንከን ሁለቱ ሀገሮች የሰሜን ኮሪያን የኒውክሌር እና የተወንጫፊ ሚሳኤል መርሃ ግብሮች አስመልክቶ የጋራ ስጋት ያላቸው መሆኑን ገልጸው፣ በመሆኑም ከደቡብ ኮሪያ ጋር በመተባበር ጉዳዩን ለመፍታት ቁርጠኞች ነን ብለዋል። ሚስትር ብሊንከን ከብሩናይ የውጭ ጉዳይ ሚኒስትር ዳቶ አሪዋን ዮሶፍ፣ ከህንድ የውጭ ጉዳይ ሚኒስትር ሱብራሃማንያም ጃይሴንካ እንዲሁም ከብሪታንያ የውጭ ጉዳይ ሚኒስትር ዶሚኒክ ራብ ጋር የሚነጋገሩ ሲሆን ሁለቱ ሚኒስትሮች አፍጋኒስታን፣ ኢራን፣ ቻይናን እንዲሁም ንግድን በተመለከቱ ጉዳዮች እንደሚወያዩ ከብሪታንያ የውጭ ጉዳይ ሚኒስቴር የወጣው መግለጫ አመልክተዋል። ይህ በዚህ እንዳለ ቻይና በቅርብ ጊዜያት ከሀገሯ ውጪ ጠባጫሪነቷን እያባባሰችና ይበልጡንም በጠላትነት ባህሪ እየተንቀሳቀሰች ናት ሲሉ የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትናንት ማታ በተላለፈ ቃለመጠይቅ ተናገሩ ለሲቢኤስ ቴሌቪዥን 60 ሚኒትስ መርሃ ግብር በሰጡት ቃለመጠይቅ ዋሽንግተን ከቻይና ጋር ወደ ወታደራዊ ፍጥጫ ታመራ እንደሆነ ተጠይቀው በሰጡት መልስ እዚያ ደረጃ ላይ መድረስም ሆነ ወደዚያ ማምራት የሁለቱንም ሀገሮች ጥቅም በእጅጉ የሚጻረር ነው ብለዋል። አክለውም ባሳለፍናቸው በርካታ ዓመታት ውስጥ ቻይና በሀገር ውስጥ የምታደርሰውን ጭቆና ማባበሷንና በውጭም በጠበኝነት እየተንቀሳቀሰች መሆኗን አስተውለናል ብለዋል ሚኒስትሩ። ቻይና በአያሌ መቶ ቢሊዮን ዶላሮች የሚገመት የዩናይትድ ስቴትስ የንግድ ምስጢሮችና የአእምሮ ሀብቶች ሰርቃለች ስላሉት ሪፖርቶች የተጠየቁት ሚኒስትሩ ጉዳዩ የባይደንን አስተዳደር አሳስቧል ብለዋል። አያይዘውም ፍትሐዊ ባልሆነና በጠላትነት መንገድ በመፎካከር አድራጎት የሚወሰድ ነው ብለዋል። ለዚህም አጸፋ ተመሳሳይ ቅሬታ ያላቸውን ሌሎች ሀገሮች በማሰባሰብ ይህ ሊሆን የማይገባውና የማይችል መሆኑን ቤጂንግን ለማሳወቅ ጠንክረን እየተንቀሳቀስን ነው ሲሉ አክለዋል። ትናንት ለዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃለመጠይቅ መልስ እንዲሰጥ በዋሽንግተን የቻይና ኤምበሲ ለቀረበለት ጥያቄ ወዲያውኑ ምላሽ አልሰጠም። መጨረሻም ኢራን ከምዕራባውያን ጋር ግንኙነት ያላቸውን እስረኞች ልትለቅ በለውጡ በብዙ ቢሊዮን ዶላር የሚቆጠር የኢኮኖሚ እርዳታ ልታገኝ ከዋሽንግተን እና ከብሪታንያ ጋር ስምምነት ላይ ደርሳለች ተብሎ በኢራን መንግስት ቴሌቪዥን የቀረበውን ዘገባ ዩናይትድ ስቴትስ አስተባብለዋለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ትናንት እሁድ በሰጡት ቃል የእስረኛ ልውውጥ ስምምነት ተደርጓል የሚለው ሪፖርት እውነት አይደለም ብለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ርስ በ25 ሜትር ባንድ በ1240 ኪሎ ርስ በ31 ሜትር ባንድ በ9485 ኪሎ ርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሚያዝያ 25 2013 ዓ ም ምሽት ፕሮግራም ነው። ምንድነው ያለኝ እስኪ ብዬ ያሰብኩኝ የተጣላሁት ሰው አለ ይቅርታም ጠይቀው፣ የተበደርኩት ብድር አለ፣ ምንድነው የሰራሁት? ለዛ ብዬ ራሴን እንድገመገብ እንዳስብ ያደረገኝ ነገር ነው። ለኢትዮጵያውያን ወገኖቼ ከዚህ ጊዜ የበለጠ መልካም እድል የለም። በጎ ነገርን በመስራት ክፋትን መበቀል እንደምንችል ስዊድን በሚገኝ አንድ ሆስፒታል የድንገተኛ ሕክምና ክፍል የሚያገለግሉት ዶክተር ዳዊት በቀለ ናቸው የሰማችኋቸው። ራሳቸው የኮቪድ-19 ታማሚ የነበሩበትን ሁኔታ ጨምሮ የገዛ ገጠመኞቻቸውን መለስ ብለው ካስቃኙበት ቃለ ምልልስ የተወሰደ ነው። ቆየት ብለው በሁለተኛው አጋማሽ ይመለሳሉ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሐሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማሐሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94 ነጥብ 3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። ሶማሊያ ወደ ምርጫ እያመራች ባለችበት በዚህ ወቅት በአፍሪካ የፕሬስ ነጻነት ውስጥ የመጨረሻውን ደረጃ የያዘች መሆኑን የፕሬስ መብት ተሟጋቾች ገልጸዋል። የሶማሊያ ባለስልጣናት ለጋዜጠኞች መብት የበለጠ መስራት ይኖርባቸዋል በማለትም አሳስበዋል። የዓለም የፕሬስ ነጻነት ቀንን ምክንያት በማድረግ ከሞቃዲሾ የቪዮኤ ሪፖርተር መሐመድ ካዬ ተከታዩን ዘገባ ልኳል። ደረጀ ደስታ ያቀርበዋል። ባለፉት አራት ወራት ውስጥ የሶማሊያ ባለስልጣናት ሶስት የሚዲያ ተቋማትን በመውረር እስከ 30 የሚደርሱ ጋዜጠኞችን አስረዋል። ባለፈው መጋቢትም ፖሊስ ሁለት የሞቃዲሾ ጋዜጠኞችን ተመሳሳይ ስራ ላይ በነበሩ ሌሎች ሰዎች ተኩስ በመክፈት ያቆሰላቸው መሆኑም ተመልክቷል። እንደ ሶማሊያ የጋዜጠኞች መብት ተሟጋች ቡድን ከሆነ እነዚህ ሁሉ የሚፈጸሙት በሶማሊያ መንግስት ብሔራዊ የደህንነት ተቋምና ፖሊስ አማካኝነት ነው። ቢሻር መሐመድ የሱፍ የሞጣ ቃብል ሬዲዮ አዘጋጅ እንደ አውሮፓ አቆጣጠር ሚያዝያ 27 ፖሊስ በጣቢያቸው ላይ ባደረገው ወረራ የደረሰበት ስብራት እስካሁን ድረስ ያለ ሲሆን በርካታ ንብረቶቹም የተወረሰበት መሆኑን ገልጿል። እንዲህ ይላል ሙሐመድ። ፖሊስ ወደ ጋዜጠኞቹ ቢሮ ሰብሮ እንደገባ ግርፋትና ድብደባ ሳይደርስባቸው ሰራተኞቹ በሙሉ እጃቸውን እንዲሰጡ ማስጠንቀቂያ ሰጥተዋቸዋል። ላፕቶፖችን ጨምሮ ብዙ የጣቢያው ንብረት በፖሊስ የተወረሰ ሲሆን እስካሁን ድረስ ያልተመለሰላቸው መሆኑን ተናግሯል። ሶማሊያ ለጋዜጠኞቹ ምቹ ያልሆነችና እጅግ አደገኛ ከሆኑ አገሮች መካከል አንዷ መሆኗ የሚታወቅ ሲሆን አሁንም እንደዚያው ናት። ባለፈው መጋቢት ወር በጋልካዮ በሚገኘው መኖሪያ ቤቱ ለተገደለው ጋዜጠኛ ኃላፊነቱን አልሸባብ የተባለው ታጣቂ ቡድን ኃላፊነቱን ወስዷል። ይሁን እንጂ መቼና በምን መንገድ መካሄድ እንዳለበት መግባባት ያልተደረሰበት ምርጫ በጋዜጠኞቹ ላይ ተጨማሪ ጫና የፈጠረ ሲሆን ዛቻዎችንም አስከትሏል። አብደላ ሙአሚን የሶማሊያ ጋዜጠኞች ተወካይ ዋና ጸሐፊ እንዲህ ይላል። ላታክስ ጋዜጠኞች ላይ የሚካሄደው ጥቃትና ዛቻ እየጨመረ ነው። ይህ ደግሞ የሆነው በሶማሊያ ይካሄዳል በተባለው ምርጫና እየተካሄደ ባለው ወሳኝ የሽግግር ወቅት የተነሳ ነው። ሞአሚ እንደሚለው የሶማሊያ ባለሥልጣናት በቀጠሯቸው ሰዎች አማካኝነት የፌስቡክ አድራሻዎችን እየፈተሹና በድረገጽ የሚወጡ ሪፖርቶችን እያከላከሉ ነው የሶማሊያ ጋዜጠኞች ስብስብ ዋና ጸሐፊ አብዱላ ሙአሚን እንዲህ ይላል። ደረጃውን የጠበቀ የማህበረሰቡ አጠቃቀም በሚል ስለ ፌስቡክ አጠቃቀምና ይዘቱን በሚያቀናብረው ሥርዓትን ቢሆን ጥርጣሬ አለን። ይህንን ምክንያት አድርገው ጋዜጠኞችን ለማፈንና በሶማሊያ ጋዜጠኞች የሚቀርቡትን ከሀገር ቤት የሚወጡትን ገለልተኛ ዘገባዎች ለመገደብ ጥረት እያደረጉ ነው። ይህ ጋዜጠኞችን በጣም እየጎዳ ነው። ጋዜጠኞች ፌስቡክ ላይም ሆነ ሌላው ማህበራዊ ሚዲያ ላይ አንድ ዘገባ ሲያቀርቡ ይህን ሆን ብለው የሚጠባበቁ የመንግስት ሰዎች ዘገባዎቹን ከየማህበራዊ ሚዲያው ገጽ ያጠፏቸዋል ወይም ሳንሱር ያደርጓቸዋል። የሶማሊያ ጠቅላይ ሚኒስትር ሞሐመድ ሁሴን ሮቤል ጽፈት ቤት የዓለም የፕሬስ ቀንን አስመልክቶ ባወጣው መግለጫ የእሳቸው አስተዳደር የሶማሊያ ጋዜጠኞችን ስራና ደህንነት ለመጠበቅ እና ለማሻሻል ከመንግስት ተቋማት የሚገኙ መረጃዎችን የሚያገኙበትን መንገድ ለማመቻቸት ጠንክሮ እየሰራ መሆኑን አስታውቋል። የሶማሊያ ሚዲያዎችም ከሀሰተኛና ካልተጣሩ ወሬዎች በመቆጠብ ለአገሪቱ ሰላም እና ግንባታ የራሳቸውን አስተዋጽኦ ማድረግ እንዳለባቸው አሳስቧል። ምርጫውን ተከትሎ ሊነሱ ለሚችሉ ሁከቶችም ጋዜጠኞቹ ምክንያት እንዳይሆኑ ጠይቋል። ተከታዩ ዘገባም ከዚሁ ከፕሬስ ነጻነት ቀን ጋር የተያያዘ ነው። የኮሮና ቫይረስ ወረርሽኝ በመገናኛ ብዙኃን ባለሙያዎች ላይ ያሳደረውን ጫናም የሚዳስስ ይሆናል። ዛሬ በዓለም ዙሪያ እየተከበረ ያለውን የፕሬስ ነጻነት ቀን በማስመልከት መንሽ የቆየ ኢትዮጵያ ውስጥ የሚሰሩ ጋዜጠኞች ባለፈው አንድ አመት ውስጥ እያሳለፉት ያለውን ተግዳሮት የሚዳስስ ዘገባ አሰናድታለች። ቀጥሎ ይቀርባል። ፋሲካ ታደሰ ላለፉት ስምንት ዓመታት በተለያዩ የህትመት ሚዲያዎች ላይ ከጋዜጠኝነት አንስቶ እስከ አዘጋጅነት ድረስ በኃላፊነት ሰርታለች። ሆኖም ያለፈው አንድ አመት ለኢትዮጵያ ሚዲያ እጅግ ፈታኝና ብዙዎችን ከገበያ ያስወጣ እንደነበር ትገልጻለች። መጀመሪያ ትልቁ የነበረው ችግር የኮሮና ቫይረስ መምጣትን ተከትሎ በጣም በተለይ በፋይናንሻል ወይ ደግሞ በገቢ በኩል ከፍተኛ ጫና ፈጥሮ ነበረ። በጣም ብዙ ሚዲያዎች ገቢ ቀንሰው ነበር። የተዘጉም ወይ ደግሞ ከገበያ የወጡ የተለያዩ የሚዲያ ድርጅቶች ነበሩ። እኔ የምሰራበት የነበረው ድርጅት በገቢ በኩል በጣም ተዳክሞ ወይ ደግሞ ገቢው በጣም ተቀዛቅዞ የተወሰኑ ወራትም በኪሳራ የሰራበት ጊዜ ነበር። ከገቢ ባለፈ ደግሞ ሰራተኞች በጣም አስፈሪው የነበረበት ወቅት እንዳሁን ሳንላመደው በፊት በጣም ብዙ ጋዜጠኞች ስራ ያቆሙበት ጊዜ ነበር። የኮቪድ አስራ ዘጠኝ ወረርሽኝ በኢትዮጵያ ብቻ ሳይሆን በዓለም ዙሪያ የሚገኙ የተለያዩ የሙያ ዘርፎች ላይ ትልቅ ተጽዕኖ አድርሷል። በኢትዮጵያም የታየው የውጭ ምንዛሬ ጥረት የውጭ ንግድ ገቢ መቀነስና የሀገር ውስጥ ምርት አለም ማደግ ያስከተለው የኢኮኖሚ መዳከም ለማስታወቂያ የሚወጣውን ወጪ በመቀነሱ አስቀድሞም በዲጂታል ሚዲያ መስፋፋት ምክንያት የተዳከመውን ዘርፍ ከገበያ ውጭ እያደረገው መሆኑን ፋሲካ ታሰምርበታለች የኢኮኖሚው መዳከምና መቀዛቀዝ። በጣም ብዙ የማስታወቂያ አሰሪ ድርጅቶች ማስታወቂያ እንዳያሰሩ ወይ ደግሞ ለማስታወቂያ የሚያወጡትን ገንዘብ እንዲቀንሱ አስገድዷቸዋል እና በዚህ ምክንያት እየታገለ የነበረ የሚዲያ ዘርፍ ነው የኮሮና ቫይረስ መጥቶ ተጨማሪ ጫና የፈጠረበት እና የተወሰኑ የሚዲያ ድርጅቶች ከስራ ውጪ እንዲሆኑ የሰራተኛ የመክፈል አቅም እንዳይኖራቸው ወይ ደግሞ ብሮድካስተር ከሆኑ የማሰራጫ ክፍያ መክፈል፣ የቤት ኪራይ፣ አስተዳደራዊ ወጪዎች ማድረግ እንዲሳናቸው እና ከስራ እንዲወጡ ያደረገው እና በጣም ዘርፈ ብዙ ከተለያየ አቅጣጫ የመጣ ጫና ነበረበት። የሚዲያ ዘርፎ በተለይ በፋይናንስ ወይ በገቢ ረገድ ከኮሮና ቫይረስ በተጨማሪ ያለፈውን አመት ለኢትዮጵያ መገናኛ ብዙኃን ፈታኝ ያደረገው የፖለቲካ አለመረጋጋትና ያንን ተከትሎ የመጣው የደህንነት ችግር ነው። ከዚህ ቀደም መንግስት በሚያወጣቸው አፋኝ ሕጎች ምክንያት ለእስር እንግልትና ስደት ይዳረግ የነበረው ሚዲያ አሁን ካልታወቁ ግለሰቦችና ቡድኖች ጥቃትና ዛቻ እንደሚደርስበት በአሻም ቴሌቪዥን ረዳት አዘጋጅ የሆነችው ካሳዬ ዳምጤ ታስረዳለች። ከዚህ በፊት እንግዲህ መንግስትን ነበር ጋዜጠኛውም ሚዲያውም የሚፈራው። በዚህም ፍራቻ ራሱን ሴንሰር እንዲያደርግ የሚደረገው መንግስትን ፍራቻ ነበር። አሁን ግን ከሀገሪቱ ሞቅታዊ ሁኔታ ጋር በተያያዘ ብሄርተኝነት ጥግ በመሄዱ እና የማህበራዊ ሚዲያ አጠቃቀማችንም ፈር የለቀቀ መሆን ሌላ ስጋት ለጋዜጠኛውም ለሚዲያው የሚያመጣ ይመስለኛል። ይህም ደቦ ፍርድ መፍረድ፣ ለምሳሌ ብሄርተኝነት ጥግ በመድረሱ ሁሉም ወደ ራሱ እጅ የአንድ ብሄር ወይም ያን አካባቢ ጉዳይ እንዲዘግብ ሌላኛውም የራሱን ጥግ ይዤ እንደዚህ ተደርጋል እንደዚህ ይሆናል ብዬ እንድዘግብ ነው የሚፈልገው። ስለዚህ አሁን ከመንግስት ብቻ አይደለም ፈተናው፣ መንግስት ያስረኛል፣ እንዲህ ያደርገኛል፣ እንደዚህ ተጽዕኖ ያደርሰኛል፣ ይህም ብዘግብ ይህም ባደርግ አይደለም በጣም የብሄሩ ጽንፍ መርገጥ ለጋዜጠኛው ሁሉ ፎቶው እና የሰራው ስራ፣ አካባቢው፣ ስልክ ቁጥሩ የት አካባቢ እንደሚኖር ባገኛችሁት ቦታ እንዲያድርጉት፣ እንዲፈጠሩት እየተባለ በማህበራዊ ትስስር ገጾች የግል መረጃዎች ሁሉ ይወጣሉ እና ለደህንነት ሁሉ የሚያሰጋበት ጊዜ አለ። ደፍሮ ለመስራት ሁሉ አንዳንዴ በጣም ይከብዳል። በኢትዮጵያ ውስጥ በእጅጉ የተንሰራፋው ብሄርን መሰረት ያደረገ ጽንፈኝነትም በግልም ሆነ በመንግስት የመገናኛ ብዙኃን ተቋማት ለሚሰሩ ጋዜጠኞች ትልቁ ፈተና እንደሆነ ላለፉት አምስት ዓመታት በሸገር ሬዲዮ እየሰራች የምትገኘው ምህረት ስዩምም ትስማማበታለች። ኢትዮጵያ ያለችበት የፖለቲካ ሁኔታ ጋዜጠኛው መሀል ላይ ሆኖ ስራውን እንዳይሰራ እያደረገው ነውም ትላለች። ያው ጋዜጠኛ የሚሰራውን ያውቃል። የግጭት መነሻ መሆን የለበትም፣ አባባሽን መሆን የለበትም። መሀል ላይ ሆኖ ነው የሚሰራው እና ያንን ሰው አይረዳም እና ያንን ባለመረዳት በቃ የማይወራውንም ሁሉ ሰው እንድታወርለት ይፈልጋል። ያን ደግሞ ተጽዕኖ መጣ ብዬ የማስበው ሶሻል ሚዲያ ላይ ማንም እየተነሳ ስለሚጠፍ ጋዜጠኝነትን በዛ ልክ የማየት ነገር ብዙ ችግር ሆኗል ብዬ አስባለሁ። በተለይ ከዚህ ከቅርብ አመታት ወዲህ በተለይ ግጭቶቹ ትንሽ አስቸጋሪ ሆኖብናል። ፋሲካ እነዚህ ማንነታቸው በውል ካልታወቁ አካላት የሚደርሱ ማስፈራራቶችና ጥቃቶች ጋዜጠኞች እንደ ልብ ወደ ተለያዩ አካባቢዎች ተንቀሳቅሰው እንዳይዘግቡና ለደህንነታቸው እንዲፈሩ እንዳደረጋቸው ትናገራለች። የባለፈው ምናልባትም አንድ አመትና ሁለት አመት አካባቢ ግለሰቦች አሉ። እንደ መንግስት አይነት እንደ ጉልበት እንዳላቸው አይነት ሆነው ሚዲያ ላይ ወይ ደግሞ ጋዜጠኞች ላይ ጫና ለማሳደር ጥረት የሚያደርጉ ግለሰቦች አሉ፣ ፓርቲዎች አሉ፣ የማይታዩ ግን ጫናቸው የሚሰማ የተለያዩ አካላት አሉ እና ፍራቸው ከሁሉም በኩል ነው። ምናልባት ከህዝብም በኩል አንዳንድ ጊዜ የሚመጡ ጫናዎች አሉ። ለምሳሌ ህዝቡ ብዙ ሊሰማው የማይፈልገው ወይ ያልወደደው አይነት ዘገባ ካለ እንደ ሶሻል ሚዲያ ላይ ወይ ደግሞ የተለያዩ ቦታዎች ላይ በዛ ጋዜጠኛ ላይ ካምፔን አይነት ወይ ዘመቻ አይነት የመክፈት ነገር ነበር እና እሱም ሌላው የሚያስፈራው ከባድ ነገር ነበረ። ሌላው ለረጅም ዓመታት ሊፈታ ያልቻለው እና አሁንም ለኢትዮጵያ መገናኛ ብዙኃን ትልቅ ችግር ሆኖ የቀጠለው መረጃ የማግኘት ችግር ነው። ይህ በተለይ ለግል የሚዲያ ተቋማት ፈታኝ እንደሆነ እና አንዳንዴም ሀገር ውስጥ የሚሰሩ ጋዜጠኞች መረጃን ከውጭ ሚዲያ ወይም ከማህበራዊ ትስስር ገጾች ላይ እንዲወስዱ እያስገደዳቸው እንደሆነ ካሳየት ገልጻለች። የመንግስት የስራ ኃላፊዎችን ማግኘትም በጣም ከባድ ነው። ስብሰባ ላይ ነኝ፣ አሁን አይመቸኝም፣ በሰዓት ደውይ እያሉ መረጃ ለመስጠት ከመስጠት ማፈግፈግ ፈቃደኛ አለመሆን ነገር በጣም ይስተዋላል። በተለይ በተለይ ለግል መገናኛ ብዙሃን የመረጃ አክሰስ በጣም በጣም ከባድ ሁኔታ ላይ ደርሷል። ስራ መስራት ሁሉ እስኪከብድ ድረስ ዜናዎቻችንን ሌሎች ሚዲያዎች በተለይም የውጭ ሚዲያዎች እስኪነጥቁን ድረስ ወይም አናገኝም ብለን በተስፋ መቁረጥም ዶፕ የምናደርጋቸው ስቶሪዎች ይኖራሉ። ወይም ሚዛናዊ እስኪሆን ድረስ የመንግስትን ሳይድ ልስማ እስክል ድረስ እኔ ዜናውን ባለማስተላለፌ እየተጠቃው እየተጎዳ የሰላም እጦት ውስጥ እየታወቀ ያለ የማህበረሰብ ክፍል አለና በጣም በጣም ከባድ ጊዜ ነው። ከላይ የተነሱት ችግሮች እንዳሉ ሆነው ሴት ጋዜጠኞች በኃላፊዎቻቸው ብቁ ሆነው አለመታየት ጀምሮ እስከ የጾታ ትንኮሳዎች የሚደርሱ ተጨማሪ ተግዳሮቶችንም ያስተናግዳሉ። በዚህም በስራቸው ብቁ ሆነው እንዳይታዩ፣ ለኃላፊነት እንዳይታጩ ወይም ኃላፊነት ላይ ቢቀመጡም ከስራቸው ያሉ ሙያተኞች ያለመታ ችግር እንደሚገጥማቸው ፋሲካ ትናገራለች። ፆታዊ ትንኮሳንም ጨምሮ ፆታዊ ጥቃት ያጋጥማል ያለ ነው። ወጥቶ ብዙ ሰዎች ስለማይናገሩና ራሳቸውን ስለማይገልጹ ነው እንጂ ምክንያቱም ከሕዝቡ ይመጣብናል ብለው የሚያስባቸው ጫናዎች ምክንያት ወጥቶ ያለመናገር ነገሮች አሉ እንጂ እንደዚያ ነገሮች በደንብ እንደሚያጋጥሙ ይታወቃል። በየትኛውም ቦታ ላይ ሊያጋጥሙ የሚችሉ ችግሮችና ጫናዎች ናቸው። ምህረትም በዚህ ትስማማለች። ለመረጃ ከሚያገኟቸው ግለሰቦች ጀምሮ እስከ ማህበራዊ ትስስር ሚዲያዎች ድረስ ሴት ጋዜጠኞች የተለያዩ ፆታዊ ጥንቃቶች ይደርስብናል ትላለች። በተለይ ኢንተርቪው ልታደርግ ስቴጅ ይሄ ኢንተርቪው አሁን ቢሮ ውስጥ ሊሆን ይችላል ወይ የሆነ ስራ ላይ ያለ ሰው በኋላ ለምን ተገናኝተን ሻይ አንጠጣም፣ ወይ ስልክሽን ስጪኝ እ እንደዚ አይነት ነገሮች ያጋጥማሉ ወይም አጋጥሞኛል። ቃል ብዙ ያ እንደዚ አይነት ሳሌዎች አሉ። አንከሮችን ኒዩት አንከሮችን የሆነች ትንሽ ስህተት ከሰራሽ ከወንዱ ይልቅ እሷ ላይ ነው ጎልቶ የሚታየው። በአለባበሷ ይብል ሴቱ የሚያደርጉ አሉ። አንዳንድ ጊዜ በቃ እዚህ ላይ አንድ ልጅ አስታውሳለሁ እና አለባበሷን ዙም እያደረጉ ምናምን እንደዚህ ያሁን የማሽማቅ ወንድ ልጅ ቢሆን እንደዛ አይነት ነገር አይደርስበትም። እና እንደዚህ እንደዚህ አይነት ችግሮች የሚዲያ ጽንፈኝነት የጋዜጠኞች የሙያ ብቃትና በነጻነት ዙሪያ የታዩት መሻሻሎች ወደኋላ መቀልበስ ስጋት አሁንም የሚዲያው ፈተናዎች ሆነው ቀጥለዋል። በቅርቡ ጸድቆ የወጣው የመገናኛ ብዙሃን ሕግ የተወሰኑ መሻሻሎች ቢታዩበትም በተለይ የአቅም መዳከምና ጽንፈኝነት የሚዲያ ተቋማት ትክክለኛና ሚዛናዊ መረጃ እንዳያቀርቡ የአንድ አይነት አመለካከት ብቻ መጠቀሚያ እንዲሆኑም እያደረጋቸው እንደሆነ ባለሙያዎቹ ይመሰክራሉ። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ዘጋቢዎቻችንን እናመሰግናለን። ተከታዩ ዘገባ ደግሞ ወደ ድሬዳዋ ይወስደናል። በድሬዳዋ በቀጣይ ቀናት ከባድ ዝናብ ስለሚኖር ህብረተሰቡ አስፈላጊውን ጥንቃቄ እንዲያደርግ ጥሪ ቀረበ። በትላንትና ዕለት በጣለው ዝናብ የአንድ ድርጅት ግንብ ፈርሶ ሶስት ቤቶች ውስጥ የነበሩ ዘጠኝ ሰዎች ህይወት አልፏል። አስተዳደሩ ለተመሳሳይ ጉዳት ተጋላጭ ናቸው ያላቸውን ሀያ ሁለት አባወራዎች ከአካባቢው አንስቶ በጊዜያዊ መጠለያ ማስፈሩን የዕለት ደራሽ ድጋፍ እያደረገ መሆኑን ያስተዳደሩ የአስተዳደሩ አደጋ ስጋት ስራ አመራር ማስተባበሪያ ጽህፈት ቤት አስታውቋል አዲስ ቸኮል ዝርዝሩን ያስደምጠናል አደጋው ከደረሰ በኋላ መግለጫ የሰጡት የፖሊስ ኮሚሽን ቃል አቀባይ ምክትል ኢንስፔክተር ባንታለም ግርማ በትላንትና እለት የደረሰው አደጋ መንስኤ በጎርፍ የፈረሰ ግንብ ቤቶች ላይ በመውደቁ ነው ብለዋል። በድሬዳዋ ከተማ ቀበሌ 03 ሸመንተረ እየተባለ በሚጠራው አካባቢ ወይም በቀድሞ ሲሚንቶ ፋብሪካ ዙሪያ ባለው የባሻንፈር ትሬዲንግ ይዞታነት የሆነ እስከ 50 ሜትር የሚገመት የግንብ አጥር በመፍረሱ አጥሩን ተከትለው ከአጥሩ ስር የነበሩ ሶስት መኖሪያ ቤቶች ላይ ፈርሶ በመውደቁ በሶስቱ መኖሪያ ቤቶች ውስጥ የነበሩ ዘጠኝ ሰዎች ሰዎች ህይወት አልፏል። ከነዚህ ዘጠኝ ሰዎች ውስጥ የሶስት ወር ጨቅላ ህጻንን ጨምሮ ሌሎች ሁለት ህጻናቶች ይገኙበታል። እንግዲህ በአጠቃላይ ሶስት ህጻናቶች ህይወታቸው አልፏል ማለት ነው። አደጋው እንደተከሰተ ወደ ስፍራው ፖሊስ ደርሶ እንደነበር የተናገሩት ምክትል ኢንስፔክተሩ፣ ሆኖም የነፍስ አድን ስራው አልተሳካም ነበር ብለዋል። የአየር ትንባያ መረጃዎች እስከ ፊታችን ድረስ በየዕለቱ ከባድ ዝናብ እንደሚኖር ያመለክታል። ህብረተሰቡን ከዚህ አንጻር አስፈላጊውን ጥንቃቄ እንዲያደርግ ነው ምክትል ኢንስፔክተር ባንታ የሚያሳሰቡት። ይሄ አደጋው የተከሰተበት ቦታ ላይ ይሄ ድርጅት ቦታውን ለማልማት ወስዶ ረጅም ጊዜ ታጥሮ የቆየ ቦታ ነው። ስለዚህ ከዚህ ጋር ተያይዞ አሁንም በቀሪ የግንቦቹ ክፍሎች ተመሳሳይ ጣፋን ታገጥመው በዙሪያ ያሉ ቤቶች ላይ ጉዳቶች እንዳይደርሱ በአካባቢ ያለው የቀጠና ፖሊስና በደዳ ፖሊስ ኮሚሽን የተቋቋመ ኃይል ከአካባቢ ብረተሰቡ ጋር እየተነጋገርና ሁኔታዎች በምን መንገድ በቀጠል አለባቸው የነዋሪዎች ደህንነት በምን መልክ መጠበቅ አለበት የሚለውን በአሁኑ ሰዓት እንግዲህ በዛ አካባቢ ላይ እየተሰራ እና እየተነጋገር ያለበት ሁኔታ ነው። ምክትል ኢንስፔክተሩ አደጋው ከመድረሱ በፊት በነበሩ ቀናትም በድምጽ ማጉያ ህብረተሰቡ አስፈላጊውን ጥንቃቄ እንዳደረግ ሲቀሳቅሱ እንደነበር አስታውቀዋል። ተጎጆዎችን ከመደገፍ አንጻርም ለሟች ቤተሰቦች የአንድ ወር የምግብ አቅርቦት ድጋፍ መደረጉን የአስተዳደሩ የአደጋ ስጋት ስራ አመራር ማስተባበሪያ ጽህፈት ቤት ኃላፊ አቶ አርቢብህ በቶለ ለቪዮ አስታውቀዋል። ከዚህ ባሻገር ለተመሳሳይ ጎርፍ ጥቃት ተጋላጭ የነበሩ 22 አባውራዎች ማለትም 46 ግለሰቦች ከቦታቸው እንዲነሱና ነብሯን በሚገኙ ወጣት ማዕከል እንዲገቡ መደረጉን አቶ አርቢ አስታውቀዋል። ለተፈናቃዮችም ለእያንዳንዳቸው ብርድ ልብስ፣ አንሶላ፣ ፍራሽና እንዲሁም የዕለት ምግብ እየቀረበ እንደሚገኝ ነው አቶ አርቢ የገለጹልን። የዝናቡ ወቅት እንዳለፈም ተጎጆዎችን መልሶ የማቋቋም ስራ እንደሚሰራ አቶ አርቢ ለቪዮ ያስታውቀዋል። አስቀድሞ የቅድመ ማስጠንቀቂያ ስራ በመሰራቱ የደቻቱና ቡትዩ የወንዞችን ጉዳት መከላከል ተችሏል፣ የሚሉት አቶ ሀርቢ ያልታቀደው የግለሰብ ግንብ ፈርሶ ይህ ችግር መከሰቱ አሳዛኝ አጋጣሚ ስሉ ገልጸውታል። ከግለሰቦች ሞት ባሻገር በተለያዩ አካባቢዎች በጎርፎ የተነሳ የመንገዶች መዘጋጋት የተፈጠረ ሲሆን የአሸዋ ኮንክሪት ርብራዊ ድልድይም ፈርሷል። በዛሬ እለት በአስተዳደሩ መንገዶች ባለስልጣን አማካኝነት የተዘጋጉ ቦታዎችን የመጠረቅ ስራ ሲሰራ መዋሉን የደረሰ መረጃ ያመለክታል። ለአሜሪካ ድምጽ አዲስ ቸኮል ከድሬዳ ተከታዩ ዘገባ ወደ ህንድ ይወስደናል። ህንድ ውስጥ የኮሮና ቫይረስ ወረርሽኝ በከፍተኛ ደረጃ በተዛመተበት በአሁኑ ወቅት ከህንድ ወደ ዩናይትድ ስቴትስ የሚደረገው ጉዞ በያዝነው ሳምንት እንደሚገደብ ታውቋል። የባይደን አስተዳደር አቅርቦቶችን እየላከ ነው። አንዳንድ ሰዎች ግን ዩናይትድ ስቴትስ ከዚያም በላይ ማድረግ አይገባትምን የሚል ጥያቄ እያነሱ ይገኛሉ የአሜሪካ ድምጽ ዘጋቢ ሚሸል ኩን ያጠናቀረችውን ዘገባ አዳነች ፍስሃዬ ታቀርበዋለች ህንድ በከፍተኛ የኮቪድ-19 መዛመት ምክንያት እየታመሰች ባለችበት በአሁኑ ወቅት የባይደን አስተዳደር የመከላከያ ቁሶችን ኦክሲጅን የአፍና የአፍንጫ መሸፈኛ ጭንብሎችን እና የመመርመሪያ ዕቃዎችን እየላከ ነው ከህንድ ወደ ዩናይትድ ስቴትስ የሚደረገው ጉዞ ከነገ ጀምሮ ገደብ ይጣልበታል የዩናይትድ ስቴትስ ብሔራዊ ፀጥታ አማካሪ ጃክ ሱሎቫን ኤቢሲ በተባለው የቴሌቪዥን ጣቢያ ሲናገሩ የተለያዩ የኮቪድ-19 አይነቶች መኖራቸው አሳስቦናል። የመዛመቱ ጉዳይም ያሳስበናል። የህይወት መጥፋትና ህንድ ውስጥ ወረርሽኙ ከቁጥጥር ውጭ በሆነበት በአሁኑ ወቅት የሚያስከትለው ሁኔታም ያሳስበናል። ህንድ በአሁኑ ወቅት ከ19 ሚሊዮን በላይ የሚሆኑ የተረጋገጠ በቫይረስ የተያዙ ሰዎች አሏት ከ215 ሺህ በላይ የሚሆኑት ደግሞ ህይወታቸውን አጥተዋል፣ ይላል የጆንስ ሆፕኪንስ ዩኒቨርሲቲ የኮሮና ቫይረስ ጉዳይ ማዕከል። ዩናይትድ ስቴትስ ውስጥ ከአንድ ሶስተኛ በላይ የሚሆኑ አሜሪካውያን የቶማላ የኮቪድ-19 ክትባት አግኝተዋል። አንዳንድ ክፍላተ ግዛት በቂ የክትባት አቅርቦት እንዳላቸው ተናግረዋል። የባይደን አስተዳደር 60 ሚሊዮን የሚሆን የአስትራዘኒካ ክትባት ለሚያስፈልጋቸው ሀገሮች እንደሚያከፋፍል ተናግረዋል። አስትራዘኒካ ክትባት በዩናይትድ ስቴትስ ግን አልጸደቀም። የህዝባዊ ጤና ጉዳይ ጠበብት ዩናይትድ ስቴትስ ህንድንና ሌሎች እየታገሉ ያሉትን ሀገሮች ለመርዳት የቻለችውን ሁሉ ማድረግ አለባት ይላሉ። ዶክተር አሽሽ ጃሃ የብራውን ዩኒቨርሲቲ የህዝባዊ ጤና ክፍል ዲን ናቸው። የያዝነው ሳምንት ኤቢሲ በተባለው የቴሌቪዥን ጣቢያ ላይ ተናግረዋል። ህንድ የወረርሽኙ መዛመት ችግር በቁጥጥር ስር ስለማዋል እንድትችል ብዙ ምክንያቶች መርዳት ይኖርብናል። አንደኛው የሰብአዊነት ጉዳይ ነው። የመልካ ምድራዊ የፖለቲካ ችግሮችም አሉ። ነገር ግን ከህዝባዊ ጤና አንጻር ሲታይ የኮቪድ-19 ወረርሽኝ በከፍተኛ ደረጃ ሲዛመት ለተለያዩ የኮቪድ አይነቶች መከሰት አመቺ ሁኔታ ይፈጥራል። የባይደን የኢታማዦር ሹም ሮን ክላይን ሲቢኤስ በተባለው የቴሌቪዥን ጣቢያ ላይ ሲናገሩ ዩናይትድ ስቴትስ ህንድ ሀያ ሚሊዮን የሚሆን የክትባት መድኃኒት ለማምረት የሚያስችላት ጥሬ አላባ ለህንድ መላኳን ጠቁመዋል። ህንድ የኦክስፎርዱ አስትራዘኒካ አይነት ክትባት እንድትሰራበት ማለት ነው። በቬርመንቱ ሴኔተር በርኒ ሳንደርስ የሚመሩ አንዳንድ የዩናይትድ ስቴትስ የምክር ቤት አባላት ሀገሮች የራሳቸው አይነት ክትባትን በፍጥነት ለማምረት እንዲችሉ የባይደን አስተዳደር የፈቃድ መብቱን እንዲያላላ ጠይቀዋል። የባይደን አስተዳደር ይህ ክትባት እንዴት በሰፊው ሊከፋፈል እንደሚችል፣ እንዴት በሰፊው ፈቃድ ለማግኘት እንደሚቻል በቅርቡ እንደሚያስታውቅ ሮን ክላይን ተናግረዋል። አድማጮች፣ አሁን ምርጫን የተመለከቱ ዘገባዎች የሚቀርቡበት ሰዓት ላይ እንገኛለን። ኢትዮጵያ ስድስተኛውን ሀገራዊ ምርጫ ለማካሄድ በዝግጅት ላይ ትገኛለች። በአንድ በኩል ይህንን ዲሞክራሲያዊ ክንውንን ለማሳካት እየሰራች ያለችው አገር በተለያዩ ፈተናዎች ውስጥ ያለፈች መሆኗም ይታያል። የዚች አገር ዜጎች ተስፋና ስጋቶች፣ እንደዚሁም የወደፊት ምኞቶች ምንድን ናቸው ለስልጠና አዲስ አበባ የቆዩት የአሜሪካ ድምጽ ዘጋቢዎች በተለያየ ሙያ ላይ የተሰማሩ ዜጎችን አነጋግረዋል እኛ ኢትዮጵያውያን በሚል ርዕስ የተዘጋጁትና በተከታታይ የሚቀርቡት ቃለምልልሶች የዛሬ ትኩረት ስድስተኛው አገራዊ ምርጫ ነው እስክንድር ፍሬው ያቀርበዋል። ለቃለመጠይቁ ፈቃደኛ ለሆኑት ሰዎች ሁሉ የቀረቡት ጥያቄዎች ተመሳሳይ ናቸው። እኛ ኢትዮጵያውያን በሚል ጥቅል ርዕስ ስር ከተቀመጡት የተለያዩ ዘርፎች ለዛሬ ከስድስተኛው አገራዊ ምርጫ ጋር ለተያያዙት ጥያቄዎች በተሰጡት ምላሾች ላይ እናተኩራለን። የመጀመሪያው አስተያየት ሰጪ ራሳቸውን በማስተዋወቅ ይጀምራሉ። ሰአሊ በድሉ ሞላ ባላለው የሙሉ ጊዜ ሰአሊ ነኝ። በስዕል ጥበብ መኖር ከጀመርኩኝ እንግዲህ ከ25 ዓመት በላይ ሆነኛል። ከ25 ዓመት ውስጥ 14 ዓመቱን በብሔራዊ ሎተሪ አስተዳደር በዲዛይነር እንሰርቻለሁ እንግዲህ ከ2010 ዓመት ጀምሮ የሙሉ ጊዜ ሰአሊ ነኝ። እንግዲህ ምርጫ በራሱ አንድ የምትፈልገውን ፓርቲ ወይም የምትፈልገውን መሪ የምትመርጥበት ነው። ሁለተኛ ነገር ደግሞ አሁን ባለው የሰላም መደፍረስ ምክንያት እንግዲህ አገራችን ላይ ለስድስተኛ ጊዜ ነው ምርጫው የሚካሄደው። በዚህኛው ምርጫ መመረጥ የምፈልገው አካል አለ። ያ የምፈልገው አካል አገሪቷን ያለባትን ችግር ይፈታል ብዬ አስባለሁ። ስለዚህ ምርጫ ያለውን ችግር መፍቻ ነው ብዬ ነው የማስበው። ለሳሊ በድሉ ሞላ ላይ የቀረበው ሌላ ጥያቄ ምርጫው ምን መፍትሄ ያመጣል ብለው ያስባሉ የሚል ነው። ሊያመጣልን የሚችለው መፍትሄ ምንድን ነው? አገራችን ላይ የሰላም መደፍረሱ አለ። እንግዲህ ይሄ የሰላም መደፍረስ የመጣው ነገር ምንድን ነው? እንግዲህ መንግስት የለም የሚል ስሜት ያላቸው አካላቶች አሉ። እነዛ በሚፈጥሩት ችግር ይመስለኛል፣ እንደኔ ማለት ነው። ስለዚህ መንግስትም ጠንካራ እንዲሆን ያላደረጋቸው አንዳንድ ጉዳዮች ቢኖሩም አሁን የሚመረጠው መንግስት ወይም የመርጠው መንግስት ወይም ሌሎቹ የሆነኛል ብለው የሚመርጡት መንግስት አገርን ሰላም ሊያመጣ ይችላል፣ የተፋለሰውን ችግር ሊፈታ ይችላል ብዬ አስባለሁ። ለእርስዎ በዚህ ምርጫ ዋናው አንገብጋቢ ነገር ምንድን ነው ምንድን ነው የሚለው ደግሞ ለሰዓሊ በድሉ ለማ የቀረበ ሶስተኛው ጥያቄ ነው። ከምርጫውም የበለጠ ትልቁ አንገብጋቢው ነገር ለእኔ የህዝቦችን ሰላም መጠበቅ ይመስለኛል። የዜጎችን ሰላም መጠበቅ ይመስለኛል። ዜጋው ሰላም ከሌለው፣ ዜጋው በየቦታው እንግዲህ እንደምንሰማው እንደምናየው በተለያዩ ግጭቶች እየሞቱብን ነው። ህጻናቶች እየሞቱ ነው። እናቶች እየሞቱ ነው። ስለዚህ ትልቁ ነገር ሰላም ነው። ሰላም ከሌለ ምርጫውም እኮ ላይካሄድ ሁሉ ይችላል። አሁን ምን ሊፈጠር እንደሚችል ስለማናውቅ ማለት ነው። ስለዚህ መንግስት ትኩረት አድርጎ መስራት ያለበት ወይም መንግስት ነኝ ብሎ እየመራ ያለው አካል መስራት ያለበት ትልቁ ነገር ሰላም ላይ መስራት ያለበት፣ የዜጎችን ደህንነት ማስጠበቅ። ሰው የሰላም ደህንነት ስሜት ካልተሰማው ምርጫው ይህን ያህል አንገብጋቢ ጉዳይም አይመስለኝም። ለቀጣዩ አስተያየት ሰጪ የቀረቡት ጥያቄዎችም ተመሳሳይ ናቸው፣ ለምን ይመርጣሉ ከሚለው በመጀመር። መሬድ ማዳ እባላለሁ። ሽሮ ሜዳ አካባቢ በሽመና ስራ እየሰራሁ ከልጅነት እስከዚህ ሲተዳደር ነበረ ያለሁት ማለት ነው። አንድ ዜጋ በሀገሩ ላይ ሲኖር የመምረጥ መብቱ የተጠበቀ ነው። ራሱን የሚመራውን መንግስት አውቆ መምረጥ አለበት። እኔም ምርጫ ካርዶ ወስጃለሁ። አሁን እኔን የሚመራኝ መንግስት ለመምረጥ ተዘጋጅቼ ነው ያለሁት። የሚመርጠው አንድ ፖለቲካ ፓርቲ የሚመረጠው በህዝብ ድምፅ ከሆነ ትክክለኛ ድምፅ ተቀብሎ በህዝብ ድምፅ አልፎ ሀገርን የሚመራ መንግስት ሀገርን ይቀይራል፣ ትውልድን ይቀርጻል፣ ልማትን ይቀይራል። ስለዚህ ይሄ ፖለቲካ መሪ ይህንን ስራ ይሰራል ብዬ ነው የሚመርጠው። ምርጫው ምን መፍትሄ ያመጣል ብለው ያስባሉ? ለአቶ መርዕድ የቀረበ ሁለተኛው ጥያቄ ነው። አሁን ያው የሚካሄደው ምርጫ እንደኔ እንደኔ ሳስብ ከዚህ በፊት የነበረው መንግስት አሁን በህዝብ ተመርጦ አይደለም እየሰራ የነበረው። ስለዚህ በህዝብ ድምፅ ተመርጦ የሚመጣው መንግስት ለህዝብም ሆነ አሁን ላለው ለዚህ ለሁከቱም ሆነ በህዝብ የተመረጠ መንግስት ትክክለኛ የሆነ አመራርና ውሳኔን ይዞ ይመጣል ብዬ ነው። በዚህ ምርጫ ዋነኛው አንገብጋቢ ነገር ምንድን ነው ለሚለው ጥያቄ አቶ መርድ የሰጡት ምላሽ ደግሞ ተከታዩ ነው። አንገብጋቢ የሆነው ጉዳይ በዚህ ምርጫ እንደምናየው አሁን ባለ ሁኔታ ገበያው አልተረጋጋም፣ ኢኮኖሚ አልተረጋጋም፣ ሰላሙ አልተረጋጋም፣ ያለው ነገር ሁሉ አልተረጋጋም። ስለዚህ ይሄ ምርጫ ለእኔ አሁን ይሄ ካለው ኢኮኖሚ አለመረጋጋት፣ ሰላም አለመረጋጋት፣ ያለው ሁከት አለመረጋጋት ጋር አያይዤ ይሄ ምርጫ በህዝብ ያለፈ መንግስት የተመረጠ መንግስት ሰላሙን ያረጋጋል ብዬ አምናለሁ። የህዝቡን ድምፅ ስለሚሰማ ኢኮኖሚውን ያረጋጋል ብዬ አምናለሁ። ገበያውን ያረጋጋል ብዬ አምናለሁ። እና በህዝብ ያለፈ መንግስት ለህዝብ እንደሚኖረው መጠን ሁሉንም ያረጋጋል ብዬ አንገብጋቢ ጉዳይ ብዬ ለራስ የሚቀበለው ይሄ ነው። ወደ ቀጣዩ አስተያየት ሰጪ ደግሞ እንለም የፖለቲካ መሪዎች ሊኖራቸው የሚገቡ በጎጎኖች ምንድናቸው የሚለውን ጥያቄ ነው ሲመልሱ የምንሰማው አይናለን በየነባላለሁ ከእንስራ ሸክላ መካከል እና የሚሰራው የተለያዩ የሸክላ አይነቶችና የፖለቲካ መሪዎች የሚኖራቸው በጎ ጎኖች አንደኛ በሀገር ሰላም ላይ ቢሰሩበት፣ ሁለተኛ ነገር ደግሞ የህዝቡን ደህንነት ቢጠብቁ። ይሄ በጎ ጎን ሊኖራቸው ይገባል። ፖለቲካ መሪ ሲባል ብዙ ነገር ነው የሚይዘው፣ ብዙ ነገር ነው የሚሸከመው እና በዛ ሁኔታ እታች ወርደው ምናልባት አሸናፊዎች ከሆኑ መሪዎች ሊሆኑ ስለሚችሉ ወርደው ከታች ያለውን ከከተማ እስከ ክፍለ ከተማ ያለውን ሰራተኛ ቢመለከቱት አስተዳደራዊ ያንጠታቸው ፍትሐዊ ቢሆን ያያ ተመራጭ ሊሆን ይችላል። ከምንም በላይ ፍትሐዊነት። በቀጣይ ክፍል ለእኔ ኢትዮጵያዊ መሆን ትልቅ ክብርና ትልቅ ሞገስ የሚሆነኝ ነገር ነው። ኢትዮጵያዊነቴ ለእኔ ከዛም ቀጥሎ ደግሞ ለልጆቼም፣ ለሀገሬም፣ ለወገኖቼም፣ ለጓደኞቼም ለሁሉ ኢትዮጵያዊነት ትልቅ ክብርና ትልቅ ግርማ ሞገሳችን ነች። ኢትዮጵያዊ ማለት ከእናትን በላይ ሆና እናት እያኖረች ያለች ሀገር ናት። እኔ ኢትዮጵያዊ መሆን ማለት በአንድነት በህብረት አንዱ ከአንዱ ሳይበላለት ሕብረ ብሔራዊነት ያላት ሀገር፣ ብሔር ብሔረሰቦች እኩል ተከባብሮ የሚኖርባት በአንድነት በሰለጠነ መንፈስ መኖር ማለት ነው ኢትዮጵያዊ ማለት ። በአሜሪካ ድምፅ ሬዲዮ ዘጋቢዎች የተሰባሰቡት አስተያየቶች በሌላ ዘገባም ይቀጥላሉ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አማሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችን እየተላለፈ ይገኛል። ሀሽታግ ቪኦኤ አማሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ ታገኙናላችሁ። ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይም እንገኛለን። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤ አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ታገኛላችሁ። ለአስተያየቶቻችሁ ተዘዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩ። 2022513505 በሚለው ቁጥራችን ዋትሳፕ ብቻ ተጠቅማችሁ መልእክት አስቀምጡልን። የኢሜል አድራሻችን ደግሞ ሆርን አት ቪኦኤ ኒውስ ዶት ኮም ነው። አስተያየቶቻችሁን ላኩልን የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ዋና አዘጋጅ ሰለሞን አባተ እያስተናገድኳችሁ ያለሁት ፂዮን ግርማ ነኝ ወደ ተከታዩ መሰናዶ እንለፍ ኢትዮጵያ በትግራይ ክልል ባለው ውጥረት ውስጥ ረሀብን እንደ መሳሪያነት እየተጠቀመች ነው መባሉ የኢትዮጵያን ስም የማጥቆር አንድ አካል ነው ሲሉ የተባበሩት መንግስታት ድርጅት የኢትዮጵያ ወኪል አምባሳደር ታዬ አጽቀ ሥላሴ ተናገሩ። አምባሳደሩ ከቪኦኤ ጋር በነበራቸው ቆይታ ከዚያ ይልቅ ከአጋር ተቋማት ጋር በመሆን ድጋፍ ለሚያስፈልጋቸው በሚሊዮን ለሚቆጠሩ ነዋሪዎች አስቸኳይ እርዳታ ስርጭት እየተደረገ መሆኑን አውስተዋል። ባልደረባችን ሀብታሙ ስዩም ከአምባሳደር ታዬ አዝቀ ሥላሴ ጋር ያደረገው ቆይታ በመቀጠል ይሰማል። ከሰሞኑ በበይነ መረብ ማስገንዘቢያ ላይ እንዲሁም አንዳንድ የበይነ መረብ አውታሮች ላይ ኢትዮጵያ ረሃብን ለጦርነት መሳሪያነት እያዋለች ነው የሚለው ውቀሳ ተሰምቷል። በእርግጥ የኢትዮጵያ መንግስትና አጋሮቹ ለተቸገሩ ሰዎች የሚላክ ድጋፍ እንዳይደርስ እያስተጓጎሉ በትግራይ ክልል የሚገኙ ነዋሪዎችን በረሃብ እየቀጡ ነው ወይ? ይሄ የለየለት ግልጽ የሆነ እብለት ነው። ውሸት ነው። ልኬታ የሌለው ቅጥፈት ነው ለማለት ይቻላል። ምክንያቱም ረሃብን እንደ ጦርነት መሳሪያ ተጠቅሟል ማለት ምን ማለት ነው? ዝም ብሎ ብቻ የውጭ ግንኙነት ወይም ደግሞ የፐብሊክ ሪሌሽን ተቋማት የሚያመጡት ፌዝ ቀንድ ነው ወይስ ተጨባጭ ነው? ረሃብ እንደ ጦርነት መሳሪያ ሆኗል ከተባለ ለተቸገረ ህዝብ የሚላክ ምግብ አልሚ ምግቦችን ጨምሮ እንዲቆም ተደርጓል ማለት ነው። ሁለተኛ ተረጂ ለሆነ የሚደርስ ድጋፍ ተነጥቋል ማለት ነው። ለህዝብ በአጠቃላይ እንዳይደርስ በማድረግ ረሃብ እንዲሰፍንና ህዝብ እንዲቸገር በሰቆቃ በቸንፈር እንዲቀጣ ሆኖ ተብሎ እርምጃ ተወስዷል ማለት ነው። እውነታው ግን ይህ አይደለም። የትግራይን ህዝብ አሁንም የሚታደገው ማን ነው የሚለው ጥያቄ መመለስ ይኖርበታል። ማለትም ትግራይን ህዝብ የሚታደገው የኢትዮጵያ መንግስት ነው፣ የኢትዮጵያ ህዝብ ነው፣ የትግራይ ጊዜያዊ መስተዳደር ነው ስለዚህ ይህ ቅድም እንዳልኩት ገንዘብ ብርታት የተገዙ የውጭ የፖለቲካ አግባቢዎችና የውጭ የፖለቲካ ሟርተኞች የተለመደ ተጠርጣሪ የሚባል አለ፣ ዘ ዩዥዋል ሰስፔክት። ይህ ሁኔታ በአፍሪካ ውስጥ በኢትዮጵያ የተከናወነ ነው። ስለዚህ ሊፈጸም ይቻላል ተብሎ በመገመት በመደምደም የሚመጣ ነው። ምክንያቱም ለአንዳንዶቹ ለከፈሉ ሰዎች የፖለቲካ መሳሪያ ስለሆነ ነው። ይልቅስ ምግብን የሚከለክለው አሁንም ችግር የሚፈጥረው የቲፒልፍ ቡድን ነው። ለተረጂ የሚደርስ ድጋፍ የሚነጥቀው ይሄ ቡድን እንዳይደርስ መንገዶች የሚዘጋ በጭነት መኪናዎች ላይ በተለያዩ መንግሥታዊ አውታሮች ወይም የሕዝብ መገልገያዎች ላይ ተኩስ የሚከፍተው ይሄው ቡድን ነው። መጠየቅ ካለበት እነዚህ ሎቢስቶች ይህንን ድርጅት ነው መጠየቅ ያለባቸው። ስለዚህ የኢትዮጵያ መንግሥት የፖለቲካ መሳሪያ እያደረገ ነው የሚለው ጭራሽ ጭራሽ ሀሰት ነው። ሰሞነኛ ትኩረትን የሳቡ ተያያዥ ጉዳዮችን ለማንሳት ያክል በመጀመሪያ በትግራይ ክልል ውስጥ የሚገኙ የኤርትራ ወታደሮች ሰብዓዊ ድጋፎች እንዳይደርሱ መሰናክል እየሆኑ ነው፣ የእርዳታ እህል እየዘረፉ ነው የሚሉ ዘገባዎች ወጥተዋል። አብሮም ደግሞ ጊዜያቸው ያለፈባቸው ምግብ ነክ ቁሳቁሶችም ለእርዳታ ፈላጊዎች ይሰራጩ የሚል ቅሬታም ይደመጣል። የኢትዮጵያ መንግስት ከዚህ መረጃ ጋር በተያያዘ ያለው ምላሽ ምንድን ነው? ይህ በተጨባጭ መረጋገጥ ያለበት ይመስለኛል መቼም? ለእያንዳንዱ ግለሰብ እብለት፣ ሀሰት፣ የሶሻል ሚዲያ ቅጥፈትና ሟርት መመለስ የሚቻል አይመስለኝም። የተበላሸ ምግብ ቀርቧል ተብሎ ሲዞር ያየሁት እንደ ማንኛውም ሰው ተልኮልኝ የዩኤስኤድ እርዳታ ይመስለኛል፣ በትክክል እንዳስተዋልኩት እርግጠኛ አይደለሁም። ይሄን የተበላሸ ምግብ በልቶ እንዲታመም እንዲቸገር አስቦ ተጨምቆ የሚያደርግ የመንግስት አካል አለ ወይ? የትግራይ ጊዜያዊ አስተዳር አካል አለ ወይ? የኢትዮጵያ ድጋፍ ሰጪ አካላት አሉ። ይሄ የኢትዮጵያን ስም የማጥቆር ዘመቻ አንድ አካል ነው። ስለዚህ እነዚህ እንደተለመዱት የውሸት ድርሳኑ ነው የሚቀሩት። የዛ አካል አድርጌ ነው መውሰዳቸው። የኤርትራ ወታደሮች ይዘርፋሉ፣ ይነጥቃሉ ይባላል። ይህንንም ሳብስታንሽት ማድረግ በትክክል ማረጋገጥ ያስፈልጋል። ምክንያቱም የማይቀርብ ክስ የማይቀርብ አቤቱታ የለም እያንዳንዱን መከታተል አስቸጋሪ ነው የሚሆነው ምክንያቱም አዛኝ ዘዴ በመጨረሻ ህዝቡንም የሚጠቅመው እሱ አይደለም። ለህዝቡ የሚደርሰው እርዳታና ድጋፍ ነው ዋናው ቁም ነገሩና፣ እኔ ከዚህ ለይቼ አላየውም። እያንዳንዱን ሐሰት ቅጥፈት መመለስ የሚቻል አይመስለኝም። ኢትዮጵያና የኢትዮጵያን ስም ለመበከል፣ ለማጥቆር፣ ለማጠልሸት የተዘጋጁ አያሌዎች ናቸው። እዚህ ያለ ኢትዮጵያዊ ለትግራይ ወገኑ ድጋፍ ገንዘብ አሰባሰብ ሲባል ቀድሞ የደረሰው ይሄን የኢትዮጵያና የትግራይን ህዝብ የሚያጠለሽ ሀይል አይደለም። ቀድሞ የደረሰው። ሁለተኛና አንድ ኢምፖርታንት ነጥብ ይመስለኝ፣ ድጋፍ የሚሰጠው በኢትዮጵያ መንግስት ብቻ አይደለም። ምንም እንኳን የውጭ ድጋፉ አነስተኛ ቢሆንም፣ ለምሳሌ ያክል ወልድ ፉድ ፕሮግራም ይሰጣል፣ ሴቭ ዘ ችልድረን ይሰጣል። እንዲሁም ደግሞ ኢቨን በማከፋፈል ደረጃ ወልድ ቪዥን ይሰጣል፣ ኬር ይሬስታል፣ ሬስት የሚባሉ ወይም ደግሞ ሪሊፍ ሶሳይቲ ኦፍ ትግራይ ይሰጣል። እነዚህ ሰዎች ምግብ እንዳይደርስ እነዚህ ድርጅቶች እየከለከሉ ነው እያሉን ነው። በነገራችን ላይ የዚህ ምግብን እንደ ጦርነት መጠቀምና እንዳይደረግ በ2017 ወይም 18 ይመስለኛል ሪዞሉሽን በዩናይትድ ኔሽንስ ሲያልፍ ግንባር ቀደም ቸርታ ከነበራቸው ሀገሮች መካከል ኢትዮጵያ አንዷ ናት። ምን ማለት እንደሆነ ኮንሴፕት ወይም ይዘቱ ጥንቅሩ በትክክል የምንገነዘብ አገር ነን በትክክል የምንገነዘብ አመራር ያለበት ነው። ስለዚህ በዚህ መክሰስ የሚያዋጣ አካሄድ አይደለም። ምክንያቱም አብዛኛውንም ድጋፍ ቢያንስ በማከፋፈል ደረጃ የውጭ ድርጅቶች አሉበት። አብዛኛው ወረዳ ላይ ይሳተፋሉ። እነሱን እየከሰሱ ከሆነ አንድ ነገር ነው። ይህም ግልጽ አድርጎ ማስቀመጥ ተገቢ ይመስለኛል። እና ይህንን ነው ለማለት የሚችለው። አመሰግናለሁ። አምባሳደር ታዬ የዓለም የምግብ ድርጅት 4.5 ሚሊዮን ህዝብ በትግራይ ክልል የምግብ ድጋፍ እንደሚሻ አስታውቋል። በመቶ ሺዎች የሚቆጠሩ ከቤት ንብረታቸው የተፈናቀሉም አሉ። በትግራይ ክልል የተከሰተው ግጭት እንግዲህ ስድስተኛ ወሩ ላይ ይገኛል። በቶሎ እልባት ካልተገኘለት ኢትዮጵያን ዳግም በክፉ የሚያስነሳት እልቂት እንዳይፈጠር የሚሰጉ ጥቂት አይደሉም። በእርግጥስ የተፈራው እንዳይደርስ የኢትዮጵያ መንግስት በሚገባው መጠን እየተንቀሳቀሰ ነው ብለው ያስባሉ? በትክክል ነው ኢትዮጵያ መንግስት ያለውን ጥሪት በሙሉ ከሌሎች ፕሮጀክቶች ሳይቀር አጥፎ ይሄን ያለ ስራው የሚንገላታ ህዝብን ለመታደግ ያላደረገው ነገር ያላደረገው ጥረት የለም። በራሳችንም እንዲሁም ደግሞ ኢመርጀንሲ ኮኦርዲኔሽን ሴንተር የሚባል አለ ሁሉንም ድጋፍ ሰጮች የሚያማክል በእነሱ አማካይነትም ተፈላጊውን ድጋፍ በማድረስ ላይ ነው ያለው። ስለዚህ እርግጥ አራት ነጥብ አምስት ሚሊዮን ህዝብ ድጋፍ ይፈልጋል እስካሁን ድረስ መጀመሪያው ዙር ወደ አራት ነጥብ አምስት ሚሊዮን ህዝብ ለመድረስ ተችሏል። በመቀጠል ደግሞ ወደ ሁለት ነጥብ ሰባት ሚሊዮን ህዝብ በንፍሽር በሁለተኛ ዙር ደግሞ ለመድረስ እንቅስቃሴ በመደረግ ላይ ነው። ምናልባት በአይናው ሁሉም ተዳርሶ ሊሆን እንደሚችል እገምታለሁ። ስለሆነም የውጭ እርጥባን ሳይጠበቅ የውጭ ድጋፍ እስኪመጣ እግር ሳይጎተት አስቸጋሪ በሆነ ሁኔታ እና አስቸጋሪ በሆነ ቦታ ላይ የኢትዮጵያ መንግስት እርዳታ ለማድረስ ያላደረገው ጥረት የለም። ይልቅ እርዳታ እንዳይደርስ የሚያደናቅፉ ነውጠኞች ከዚህ ተግባር መቆጠብ አለባቸው። ምክንያቱም መከሰስ ካለ እነሱ ነው መከሰስ ያለባቸው። ስለዚህ ላረጋግጥል የምፈልገው የመንግስት ትልቁ ኃላፊነት ይኸው ስለሆነ ሁሉም ነገር ለማድረግ ጥረት የሚደረግ ነው የሚሆነው። አሁን ለምሳሌ ክል የፊታችን የክረምት ወቅት ነው። አርሶ አደሩ መሬቱን ማለስለስ አለበት፣ ማዘጋጀት አለበት። ይሄ መታለፍ የለበትም። ይሄን ለማድረግ ማራበሪያ በማድረስ ደረጃ፣ የተለያዩ ድጋፎችን በማቅረብ ደረጃ አሁን የግብርና ሚኒስቴር ሰፋ ያለ ገንዘብ መድቦ በክልሉ ቢሮ አማካይነት ለማዳረስ ጥረት በማድረግ ላይ ነው። መረጃዎቻችን የሚያመለክቱት እነሱን ነው። ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ይህንን ለማድረግ በዚህ በሴንትራል ኢመርጀንሲ ኮኦርዲኔሽን አማካይነት ጥረት በመደረግ ላይ ነው። ስለዚህ የተፈናቀሉ ወገኖችን በሚመለከት ውሃ በማድረስ ወደ መቶ ሀያ ጭነት መኪናዎችን በማቅረብ እንዲሁም ደግሞ የዕለት ጉርስ ሃይጂን ሳኒቴሽን የመሳሰሉትን ፋሲሊቲዎች በማቅረብ ጥረት በመደረግ ላይ ነው። ስለዚህ እያንዳንዱ ኢትዮጵያዊ ማድረግ ያለበት በዚህ ድጋፍ የራሱን ድርሻ ማበርከት ይኖርበታል የሚል አስተያየት ነው ያለኝ። ምክንያቱም ሕይወት ማዳን ለዜጎቻችን መታደግ የፖለቲካ ትርከት አይደለም። ሕይወትን የማዳን ጉዳይ ወሳኝነት ስላለው እያንዳንዱ ኢትዮጵያዊ መሳተፍ መቻል አለበት ነው። ለአንዳንዶቹ ረሃብ ፖለቲካ ነው፣ ይልቅ ረሃብን እንደ ፖለቲካ እየተጠቀሙበት ያለው በተለይ ቲፒኤልኤፍ ቡድን ደጋፊዎች በዚህ ሰልተዋል፣ በዚህ ተቃኝተዋል፣ በዚህ በርትተዋል። ይህንን ማቆም ነው ያለባቸው። አንጀታቸውን ላሰሩ የትግራይ እናቶች መቼ ነው የሚደረሰው? ፖለቲካ ነው የሚመ የሚያደርገውት መቼ ነው መታደግ የሚቻለው? እና ቆም ብለን የምናስብበት ጊዜ ይመስለኛል። የተባበሩት መንግስታት ድርጅት የኢትዮጵያ ቋሚ ወኪል አምባሳደር ታዬ አጽቀሥላሴ ለሰጡን ማብራሪያና መልስ እጅጉ አመሰግናለሁ። አመሰግናለሁ ስልኝ ወደ ተከታዩ ዘገባ እንለፍ። አድማጮች አሁን ለዕለቱ ወደ ያዝነው ነው የሰኞ ምሽት የስፖርት ዘገባ እንወስዳችኋለን። ሀብታሙ ስዩም አብሯችሁ ይቆያል። የቤት ኪንግ የኢትዮጵያ ፕሪምየር ሊግ 21ኛ ሳምንት ጨዋታዎች ከሰሞኑ ተካሂደዋል። ሰኞ ሚያዝያ 18 በነበሩ ጨዋታዎች ሰበታ ከተማ ባህር ዳር ከተማን ሁለት ለአንድ ሲያሸንፍ ሀዲያ ሁሳናና ድሬድዋ ከተማ ባዶ ለባዶ አቻ ወጥተዋል። ማክሰኞ ሚያዝያ 19 በነበሩ ጨዋታዎች ፋሲል ከነማና ሲዳማ ቡና ድል ቀንቷቸዋል። ፋሲል ከነማ አዳማ ከተማን 21፣ ሲዳማ ቡና ሐዋሳ ከተማን 31 አሸንፈዋል። ረቡዕ በነበሩ ጨዋታዎች ወላይታ ድቻ ቅዱስ ጊዮርጊስን 21 ሲያሸንፍ፣ ጅማ አባጅፋርና ኢትዮጵያ ቡና ባዶ ለባዶ አቻ ተለይተዋል። የውድድሩን ምዕራፍ ፋሲል ከነማ፣ ኢትዮጵያ ቡናና ሀዲያ ሆሳዕና ከአንደኛ እስከ ሶስተኛ ደረጃን በመቆናጠጥ ይመራሉ። የኮከብ ጎል አስቆጣሪዎችን ሰንጠረዥ አቡበከር ናስር ከኢትዮጵያ ቡና በ22 ጎሎች ሙጂብ ቃሲም ከፋሲል ከተማ በ19 ጎሎች፣ ጌታና ከበደ ከቅዱስ ጊዮርጊስ በ12 ጎሎች ከአንድ እስከ ሶስተኛ ተቆጣጥረዋል። የቀድሞውን የእግር ኳስ ኮከብ ዲያጎ ማራዶናን ሞት ለመመርመር የተቋቋመው ቦርድ የእግር ኳስ ፈርጡ ሐኪሞች ተገቢ ባልሆነና እንዝላልነት በተሞላበት ሁኔታ ስራቸውን እንዳከናወኑ ድምዳሜ ላይ መድረሱ ተሰምተዋል። ባለፈው ዓመት ህዳር ወር ላይ የማራዶና ሞት ከተሰማ በኋላ ደቡብ አሜሪካዊቷ የትውልድ አገሩ አርጀንቲና ውስጥ ሐዘን ብስጭትና በሞቱ ዙሪያ መጠቋቆም ሰፍኖ ነበረ። ለብዙ ዓመታት በሱስና በህመም ሲሰቃይ የኖረው ማራዶና በስልሳ 60 ዓመቱ በድንገተኛ የልብ ህመም ምክንያት እንደሞተ ከተነገረ በኋላ የሀገሪቱ አቃቢያን ሕግ ብዙ ሳይቆዩ ምርመራ ጀምረዋል። በፍትህ ሚኒስቴር የተሾመው መርማሪ ቡድን ባወጣው መግለጫ ዲያጎ አርማንዶ ማራዶናን የሚያክመው የሐኪሞች ቡድን ተግባራት በቂ ያልሆኑ እጥረት የሚታይባቸውና እንዝላልነት የተሞላባቸው እንደነበሩ አስታውቋል። የጂምናስቲክ ስፖርት ጉዳዮችን በበላይነት የሚቆጣጠረው ጂምናስቲክ አውስትራሊያ በጥላው ስር ላሉና በደል ለደረሰባቸው ስፖርተኞች ይቅርታ ጠይቋል። የተቋሙ ይቅርታ የተሰማው የሀገሪቱ የሰብአዊ መብት ኮሚሽን በሀገሪቱ የጂምናስቲክ ባህልና ትግበራ ላይ የሚያተኩር ነጻ ምርመራ በማድረግ የደረሰባቸውን ግኝቶች ይፋ ካደረገ በኋላ ነው። ኮሚሽኑ በሪፖርቱ ጉዳት ከደረሰባቸው በኋላ በስልጠና እንዲቀጥሉና እንዲወዳደሩ የተገደዱ አትሌቶችን ምስክርነት አካተዋል ጠቅለል ባለ ሁኔታ ሪፖርቱ እየደረሱ ያሉ መዋቅራዊ በደሎችን፣ የአትሌቶች ጤና ላይ ጉዳት የሚያስከትሉ አሰራሮችን ዘርዝረዋል። ዘገባው የሮይተርስ ነው። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባትና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም። Bada na ruwa.